የወጣቶች ዓለም በሱስ የተጠመዱ ወጣቶች ቁጥር ከቀን ወደ ቀን መጨመሩ አሳሳቢ ደረጃ ላይ እንዳለም ይነገራል። በሲጋራ አልኮልና ጫት ሱሶች የተጠመዱ እነዚህ ወጣቶች ጊዜ፣ ሰዓትና ቦታ ሳይመርጡ በየጥጋጥጉ ሱሳቸውን ለማርካት ይቦዝናሉ። በሱስ ተጋላጭ የሆነው አብዛኛው የኅብረተሰብ ክፍል ወጣቱ እንደሆነ ይነገራል። በአቻ ጓደኞች ጉትጉታ ወደ ሱስ እንዲገቡ አንዱ ምክንያት እንደሆነም የሱስ ተጠቂዎች ይናገራሉ። እስራኤል ሰለሞንም ይህንኑ ነው የሚለው። ለአስር ዓመታት በሱስ ችግር ውስጥ የነበረ ወጣት ነው። በሱስ ተጠቂዎች መገገሚያ መካከል ለአንድ ወር ከአስራ አምስት ቀን ክትትል ከተደረገለት በኋላ ከሱስ ነፃ ሆኗል። በመጀመሪያ የሱስ ሕይወት ሲገባበት ቀላልና ደስ የሚል ይመስላል ይላል። ሆኖም ቀስ በቀስ ለሱስ ተገዢ እንደሚያደርግ ይናገራል። ወደ ህይወት የገባው በጓደኛ ግፊት አማካኝነት ነው። የስድስተኛ ክፍል ተማሪ እያሉ ማለት ነው። ሲጋራና መጠጥን ማለት ነው። በተደጋጋሚ ያንን ነገር እንደሞክረው እድል ይሰጡ ነበር። ነገርን ከነሱ ጋር ከማሳለፈው ጊዜ የተነሳ የእነሱ ተጽዕኖ በለጠና የሞክረው በሚል ነው እንግዲህ በሲጋራ የጀመርኩት ቀጥሎ ወደ መጠጥ ሄደ። ከዛ ምንጫት ወደ መጣም መጣሆን እንደገና ካናቢስ ማጨሱን ጀመርኩኝ። ያለው ስሜት ምን ነበረ አንተ ላይ ይፈጥር የነበረው? ያው እንግዲህ የሱስ ህይወት ሲጀመር ቀላልና ደስ የሚል ይመስላል። ሌሎች ማህበራዊ ህይወትም ሳይጎዳ ለተወሰነ ጊዜ ያን ነገር ማድረግ ችዬ ነበረ። ነገር ግን ቀስ በቀስ እየተቆጣጠረኝ እየተቆጣጠረኝ እየተቆጣጠረኝ ሲመጣ ለዛ ነገር ተገዥ ሆንኩኝ። ከሰዎች ጋር መጋጨት ጀመርኩኝ። በጤንነቴ ላይ ችግር መፍጠር ጀመረ። ትምህርት ቤት በተደጋጋሚ ይቀራለው፣ ክላስ አልገባም፣ በጠናዎች እንዳልፉኛሉ። በተደጋጋሚ ዩኒቨርሲቲ ገብቼ እንደገና ደግሞ ያቋረጡበት ሁኔታ አለ። ነው እንዴት ከሱስ መውጣት ቻልክ? እናቴ በጳውሎስ ሆስፒታል ሳይካትሪ ዲፓርትመንት ነበር የምትሰራ ይሄ ዲፓርትመንት ሱሰኞችን ከሱስ ነጻ እንዲወጡ አስተኝቱ የማከም አገልግሎት ይሰጣል። ቅዱስ ጳውሎስ ሆስፒታል ማለት ነው። ከዛተኞች ብታከም የተሻለ ነገር ውስጥ ልገባ እንደሚችል ከዛ ህይወት ልወጣ እንደሚችል ራሴን መለወጥ እንደሚችል በተደጋጋሚ ይነግሩኝ ነበረ። ነገር ግን ያው በሰዓቱ አልቀበልም ነበረ። መጨረሻ አካባቢ ግን ነገሮች በጣም እየባሱ ሲሄዱ ሰርቫይዝ ማ ላረግበት ሁኔታ ውስጥ ስገባ ትልቅ ውድቀት ውስጥ እንደሆንኩ ሲገባኝ ሱሰኛ መሆኔን አምኜ የተቀበልኩኝ ቅዱስ ጳውሎስ ለአንድ ወር ከአስራ አምስት ቀን ያክል ያንን ህክምና ያገኘው እግዚአብሔር በጣም ረዳኝ። እዛ በነበርኩበት ጊዜ ወደፊት ምን ማድረግ እንዳለብኝ እንዳቅድ እና ምን አይነት እንቅፋት ህይወት ውስጥ እንደነበርኩኝ በደንብ እንድረዳ በዛ የነበረኝ ቆይታ ትልቅ አስተዋጽኦ አደረገ። ይለ ምን ደረጃ ላይ ነው አሁን ያለው? በአሁኑ ሰዓት የአራተኛ አመት የቴዎሎጂ ተማሪ ነው። ዘንድሮ እመረቃለሁኝ። ትዳር መስረቻ ያለው እግዚአብሔር ረስቶን ሱሰኝነት በአሁኑ ሰዓት በጣም በጣም እያሰጋ ያለ ችግር ነው። ከዚህ ህይወት መውጣት አይቻልም ብለው ተስፋ ይቆረጡ ይኖራሉ። በፍጹም ተስፋ መቁረጥ የለባቸው ከሱስ ህይወት መውጣት እንደሚቻል ና የተሻለ ህይወት መምራት እንደሚቻል የነግራቸው ፈልጋለሁ። ወጣት ጎሳኤ ኢንሳ ከሁለት ወር ከሰባት ቀን ቆይታ በኋላ ዛሬ ከማገገሚያ ማዕከሉ ይወጣል። ስላሳለፈው ህይወትና አሁን ስለሚገኝበት ሁኔታ እንዲህ ይላል። ጫት ና አልኮል አዲክሽን ያለብኝ ማክሲሞ ከስምንት አመት በላይ ያለን ካምፓስ ላይ ያለው ነበረ። ፈርስት ይር ተማሪ ነበርኩ ባህርዳር ዩኒቨርሲቲ፣ እዛው እንዳንድ ነገር ለማጥናት ምናምን ብለ ነበር የምጠቀመው። ያው ከዛ በኋላ ያው አዲክሽን ውስጥ ገባ። ከዛም ያው ስራ ለምን ያለበርኩ ሰዓት ላይ ይጠቀም ነበረ። እነዚህ ሱሶች በጣም ወርስት ነው። በጣም ከባድ ተጽዕኖ ነው ያለው። ብዙ ነገሮች ኢኮኖሚካሊም፣ ፊዚካሊ ማለት ለጤና ላይ ያለው ነገር በጣም ከባድ ነው። እዛ አዲክሽን ውስጥ ባለውበት ሰዓት ምንም አይነት ኮኔክሽን የለኝ ፋሚሊ እኔ ያው በዛ አይነ በዛ ሰራውንዲንግ በዛ ቢዛረሙት ውስጥ ያሉ ማለት እሱ እሱ አለም ያሉ ሰዎች ጋር ነው እንጂ ይከፋሚሊ ጋር ምናምን ያለውን ኮኔክሽን በጣም ሌስ በጣም የወረደው ነው። ያው ባዲሽን ውስጥ ባለሽበት ሰዓት ኤቭሪ ነገሮች ሼድ አፕ ታደርጊያለሽ። ፔሸንሲ አይኖርሽም ሳይኖርሽም ፕሊዝ ፉል ኦፍ ሚዝራብል ላይፍ ነው ታውቂያለሽ። ያለው ፈርስት ላይ ነበርኩበት ታይም ማለት ነው። ከአሁን ባለሁበት ሲቹዌሽን በጣም ኤቭሪ ነገር ያው ከደሜ ውስጥ ወጥቷል። ያው ቶክሲኬትድ የሆነ እንትኖች ምንም አይነት ነገሮች የሚጠቀማቸውን ነገር ከውስጥ ይወጥቷል። ሜዲኬሽኖችም አሉ ፈርስት የመጀመሪያ ሳምንታት አንድ አንድ ሳምንት አካባቢ ላይ አሉ፣ እንቅልፍ ስለሚያስቸግር ምናምን የሚሰጡ መድኃኒቶች አሉ። ከዛ ምክርም አለ፣ ያው ሳይካትሪስቶች ምክርም አለ። ኤቭሪ ዊክ ደግሞ ግሩፕ ቴራፒ አለ፣ እና በጣም አሪፍ ነው። የሱስ ተጠቂዎች የአእምሮ ጤና እክሎች ሊያጋጥማቸው ይችላል። ከቤተሰብ ከማህበረሰቡም ጋር ላይስማሙም ይችላሉ። ዶክተር ሰለሞን ዳቢ በቅዱስ ጳውሎስ ሆስፒታል ሳይካትሪስት ናቸው። ሱስ እንደ ችግር ታይቶ የሕክምና ክትትል አለ ይሉናል። የሱስ ተጠቂዎችም ከሁለት ወር እስከ ሶስት ወር በማገገሚያ ገብተው የተለያየ የሕክምና ክትትል እንደሚደረግላቸው ይናገራሉ። ሱስ መጀመሪያ የሕክምና ችግር ብለን እንደምናስበው ሱስ ማለት ከሰውዬው ቁጥጥር ውጭ በሆነ መንገድ አንድም ንጥረ ነገር ወይንም ሱስ አምጪ ነገር ተጋሚ ወፈር ሲያሳይ አሁን በዚህ ጉዳይ ላይ ከሱ ለማቆም ቢሞክር አለመቻል ደረጃ ሲደርስ ና በየቀኑ ስራውንም ሌሎችን ጉዳዮች ትቶ እዚህ ጉዳይ ላይ ፎከስ ሲያደርግና የሚወስደውንም ነገር እየጨመረ በየጊዜው እየጨመረ ሲሄድ አንድ ሰው ስሳ አለው ተብሎ ይገመታል። ወደ አስራ አንድ ንጡ ነገሮች ይታወቃሉ። ከነዛ ውስጥ ቅድም የጠቀስኩልሽ ናቸው። ለምሳሌ አንዱ አልኮል ነው። አልኮል ችግር ያለው ሰው ለአንድ አመት ያህል ይሄ ነገር ከታታይ የሚጠቀም ከሆነ አልኮል ዩዝ ዲስኦርደር አለ ብለው እንላለን። ካናቢስ ዩዝ ዲስኦርደር ሊሆን ይችላል እንደዛ። ሲጋራ በረጅም ጊዜ ተከታታይ የሚጠቀም ሰውን የምንለው ኒኮቲን ዩዝ ዲስኦርደር አለው እንላለን። በሱስ የተጠቁ ሰዎች ወደ ሕክምና ሲመጡ ምን አይነት ሁኔታዎችን ነው የሚታይባቸው? ሱስ ያለባቸው ሰዎች የሚጠቀሙት ነገር ለምሳሌ አልኮል ሊሆን ይችላል፣ ሲጋራ ጋር የተገናኘ ችግር ሊሆን ይችላል። ብዙ ጊዜ ሀሽሽ የምንለው ነገር ነው

ተቃሚዎቹ ላይ ይሄ ነገር ይታያል። የሚጠቀሙትን ነገር በሚቀጥለው ሲጠቀሙት እርካታ አለማግኘ ይ ቶለራንስ የምንለው ነገር እነዚህ ነው። እየጨመሩ የሚጠቀሙት ነገር እየጨመሩ እየጨመረ መሄድ፣ እንዲሁም ደግሞ አንዳንዶቹ ለማቆም ሲሞክሩ ያን ንጥረ ነገር ለእነሱ ቁጥር የሆነ ነገር ይመጣል። ለምሳሌ አልኮል ከሆነ ጠዋት ላይ የማላብ ነገር የነርቨስ የሚሆን ዘላሌ መመጫነት እጅ መንቀጥቀጥ አምጣምጣ ምለው ክሬዚ የሚለው ነገር ከፍተኛ ይሆናል። የሚመጡት ለህክምና በየትኛው የእድሜ እርከን ይበዘዋል? በአብዛኛው ወጣቱ ነው። ከአስራ ስምንት እስከ ሰላሳ አካባቢ ያሉት ናቸው በአብዛኛው ለው ሰማንያ ዘጠና ፐርሰንቱ። ምን አይነት ህክምና ነው የሚሰጣቸው? እንግዲህ በእኛ ጋ ህክምና አንደኛው ኢንዲቪዲዋል ቴራፒ እናደርጋለን መጀመሪያው ከሚሱ ጋራ የምድራ ድንሳዊ ማድረግ ነው ችግሩ ምን ያህል ደረጃ ነው ያለው? ቀላል ደረጃ ነው፣ መካከልኛ ሲቪር ነው የሚለውን ከትኛ የሚለውን እንደያለን በመጀመሪያ የምናደርገው ሞቲቬሽናል ኢንተርስ ችግሩን አክኖሎጂ እንዲያደርጉ ወደ እቅድ እንዲያቅዱ፣ ስልስ እንዲገቡ የማቆም ከዛ ደግሞ ወደ አክሽን ፌዝ ሄደው ደግሞ አቁመው እንዲያደርጉ። በአብዛኛው ሰው ማህበረሰባችን እንዲ አይነት አገልግሎት መኖሩን አያውቅም፣ የሱስ ህክምና እንዳለ ግንዛቤ የለውም። ስለዚህ ማስተላለፍ ፈልገው በመጨረሻ ላይ ምንድነው እሱ የሱስ ሕክምና መታከም እንደሚችል ሰቡ ግንዛቤ አድርጎ አካባቢ ያሉ ሰዎችንም እንዲህ አይነት ነገር ተታየ እንዲያው ወደዚህ አካባቢ የሄደው ሕክምና እንዳለው ሰቡ ድጋፍ እንዲያደርግ። አዲስ ሕይወት የሱስ ተጠቃሚ ማገገሚያ ማዕከል ከተቋቋመ አንድ አመት ከአምስት ወራት ሆኖታል። ሱስ ተጠቂዎችን ለማገዝ የሱስ ተጠቂዎች ለሁለት ወራት በማዕከሉ ከሱስ የሚወጡበትና የሚያገግሙበት ቦታ ነው። ማዕከሉ ከቅዱስ ጳውሎስ ሆስፒታል ጋር በጋራ ይሰራል። ሲስተር ይገዱ ሀብቴ በቅዱስ ጳውሎስ ሆስፒታል ነርስ ናቸው። ቀደም ሲል ያነጋገርነው እስራኤል ሰለሞን ከአራት ልጆቻቸው መሀል አንዱ ነው። ልጃቸው የሱስ ተጠቂ መሆኑን ይህ ማዕከል ለማቋቋም ምክንያት እንደሆናቸው ይናገራሉ። በማዕከሉ ስራ ቅዱስ ጳውሎስ ሆስፒታል ትልቁን ድርሻ እንደሚወስድ ገልጸዋል። ትውልዱ በሱስ ተገዢ እየሆነ ነው ሲሉም ይናገራሉ። ተጠቅቻለሁ፣ ተጎድቻለሁ። ብዙም ባ ነው ያፈሰስኩት እንደዚህ ቀላል አስር አመት ነው ሱስ ውስጥ የቆየው። በቃ ቀላል እንዳይመስልሽ ብዙ ነገር ነው የሚሆነው። ዕቃውን ንብረቱን ይሸጣል፣ ምንላል ብዙ ነገር ይጠፋኛል። ያው እሱስ ያሷሻል፣ ያፈርቃል። ህይወቱ ጥሩ አይደለም እና እሱ ፈቃደኛ ሆኖ በቃ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል ተኛ። እዛው እግዚአብሔር እንዳለው ረዳው። ይሄ ወጥቶ አሁን የአራተኛ ዓመት ተማሪ ነው። ይሄንን ሪሃቢሊቴሽን ሴንተር እንግዲህ ምንድነው እሱ ልክ ሲወጣልኝ ትልቁን ጫና የወሰደው ጳውሎስ ሆስፒታል ነው። እስካሁን ወደ ሰባ አራት ልጆች አስተኝተናል። ወደ መቶ ሀምሳ ልጆች አውት ፔሸንት ላይ በተመላላሽ ሪት አርገና ትልቅ ለውጥ ነው የምታይባቸው። ኮኔክሽናቸውን እናቋርጣለን። ቴሌፎን አይዙም፣ ላፕቶፕ ምናምን አይዙም። ሁለት ወር ቆይታቸው ከፋሚሊ ጋር ብቻ ነው በሳምንት ሁለት ቀን የምናገናኛቸው። የተለየ ነው እንዳልኩሽ፣ ለውጡን ማመን እስኪያቅትሽ ድረስ ወላጆቻቸው፣ ቤተሰብ ያላቸው ሁሉ በጣም እኛና መስ ነው ብለው ተደስተው ነው የሚወስዷቸው። በቅዱስ ጳውሎስ የሱስ ተጠቂዎች ማገገማ ማዕከል እስካሁን 74 ሰዎች ተኝተው 150 ደግሞ በተመላላሽ ታክመዋል። የዛሬው የወጣቶች ዓለም ፕሮግራማችን ወጣቱና ሱሰኝነት ላይ የተጠናቀረው ዝግጅታችን ይህን ይመስላል። ነጃት ኢብራሂም ነበርኩ።